የአሜሪካ ድምፅ ነው በ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ነሐሴ 11 2016 ዓ ም ዝግጅታችን ጀመረ። ታዲያ ንብረት ነብረት ሁሉም ነገር እኮ ያለው እዛ ነው። ልጆች ያሉ እዛ ነው። ልጅ ያፈራሁት እዛ ነው። መኖር ያለብኝን ጥሩ ኑሮ የምኖርበትን ጊዜ ወጣትነቴ ጊዜ ያሳለፉት የኩራን ላይ ጦርነት የተካሄድበት ቦታ ሕዝቡም ይቀየራል፣ ኑሮውም ይቀየራል። የድሮ እንዳልሆነ ይገባኛል እና ቤትህ የመሰለ ነገር የለም ቤቴ ነውና እመልሳለሁ ብዬ ነው ማስበው። የሰማችኋቸው በጀርመን ፍራንክፈርት ከተማና በአካባቢ የሚገኙ ትውልድ ኢትዮጵያውያን ዩክራይናውያን ናቸው። በኋላ ላይ የተመለከተ ዝግጅት ይኖረናል። ወላጆችን እያስጨነቀ ያለው የልጆች የብዙሃን መገናኛ አቀራረብ በተመለከተም በምሽቱ የምንላችሁ ይኖረናል። ሳምንታዊ የሙዚቃ ቃና ዝግጅታችንም እንደተለመደው በኋላ ላይ የዕለቱን የተመረጡ ሙዚቃዎች ይዞ ወደ እናንተ ይደርሳል። ሰላም ጤና ይስትልኝ፣ እንደምናመሻችሁ። የተከበራችሁ አድማጮቻችን፣ የዛሬ ቅዳሜ ምሽት ዝግጅታችን ጀምረዋል። ፕሮግራሙ በመምራት አብሬያችሁ የማመሻው አስመሟየ ነው ነኝ የፕሮግራም ዋና አዘጋጅ ቆንጅት ታየናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪዮኒስ ዶት ኮም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁ እንድትቆዩ እንጋብዛለን። አሁን ሰዓቱ የዋና ዋና የዓለም ዜና ነው። ሰላም ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ሕዝባዊ ወያኔ ሓርነት ትግራይ ህወሓት በመቀለ እያካሄደ በሚገኘው አወዛጋቢ ድርጅታዊ ጠቅላላ ጉባኤ ላይ ያልተገኙት የማዕከላዊ ኮሚቴና የቁጥጥር ኮሚሽን አባላት በፓርቲው ስም እንዳይንቀሳቀሱ አገደ። ከታገዱት አመራሮች መካከል የሆኑት የፓርቲው ምክትል ሊቀመንበርና የክልሉ ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ በሰጡት መግለጫ ደግሞ ጉባኤ እያካሄዱ ያሉት የፓርቲው አመራሮች የጊዜያዊ አስተዳደሩን ስልጣን ለመቆጣጠር የሚፈልጉ ናቸው። ካልቻሉም ግጭት መፍጠር የሚፈልጉ ናቸው በማለት ወንጅለዋል። አቶ ጌታቸው ረዳን ጨምሮ 14 የማዕከላዊ ኮሚቴ አባላት የጉባኤው ቅድመ ዝግጅት የፓርቲውን አሰራር የጣሰ ህገ ወጥ ነው በማለት እንደማይሳተፉ አስቀድመው ይፋ ሲያደርጉ የፓርቲው ማዕከላዊ የቁጥጥር ኮሚሽንም ራሱን ከጉባኤው ማግለሉን ማስታወቁ ይታወሳል። ሙልጌታ አጽብሀ። የሕዝባዊ ወያነ ሐርነት ትግራይ ህወሓት አመራሮች በክፍፍል ውስጥ ባሉበት ሁኔታ ባለፈው ማክሰኞ የተጀመረውና ዛሬ ቅዳሜ አምስተኛ ቀኑ ያስቆጠረው አስራአራተኛ ድርጅታዊ ጠቅላላ ጉባኤ የፓርቲው የማዕከላዊ ኮሚቴ አባላትና የቁጥጥር ኮሚሽን በፓርቲው ስም ፖለቲካዊ እንቅስቃሴ እንዳያደርጉ አገደም። የፓርቲው ጉባኤ ዛሬ ቅዳሜ ባወጣው መግለጫ ጠቅላላ ጉባኤው ከተሰየመበት እለት ጀምሮ የማዕከላዊ ኮሚቴ እንዲሁም የፓርቲው ማዕከላዊ ቁ ቁጥጥር ኮሚሽን አባላት በተራ አባልነት ከመቀጠል ውጭ ሌላ ኃላፊነት እንደሌላቸው ገልጿል። መግለጫው በስም ያልጠቀሳቸው ከጉባኤው ራሳቸውን ያገለሉ የማዕከላዊ ኮሚቴ አባላትና ና የማዕከላዊ ቁጥጥር ኮሚሽን አባላት በጉባኤው እንደማይሳትፉ ፓርቲው የሰማው ከብዙሀን መገናኛ መሆኑን ጠቅሶ ይህም ከድርጅቱ ባህልና አሰራር ውጭ ነው ሲል ተችቷል። በአንጻሩ የህወሓት ምክትል ሊቀመንበርና የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳም በዛሬው ዕለት ለክልሉ ብዙሀን መገናኛ በሰጡት መግለጫ በአሁኑ ጊዜ የፓርቲው ማዕከላዊ ኮሚቴም ሆነም የማዕከላዊ ቁጥጥር ኮሚሽን ህጋዊ ተቋማት ናቸው ሲሉ የጉባኤውን ውሳኔ ተቃውመዋል። አቶ ጌታቸው አያይዞም ጉባኤው እያካሄዱ ያሉት የፓርቲው አመራሮች የጊዜያዊ አስተዳደር ስልጣን ለመቆጣጠር የሚፈልጉ ናቸው፣ ካልቻሉም ግጭት መፍጠር የሚፈልጉ ናቸው በማለት ወንጅለዋል። ትድሌት እሱ መኑ ፈልጥ ልዕል ሁሉ ግን ፍላጎታቸው ይህ መሆኑን አውቃለሁ። ከሁሉም በላይ ግን ከበባ ቢመጣ ወደ ግጭትም እንገባለን የሚለው ግን ተቀባይነት የለውም። ከነ እገሌ ተስማምተን እንሰራለን ክልልን እየተባለ ያለው ፍጹም ተቀባይነት የለውም። የትግራይ ክልል የጸጥታ ኃይሎች የትግራይ ሉዓላዊነት የማክበር ግዴታ አለባቸው እንጂ የስልጣን ፍላጎት ላለው ደብረ ጽዮን ወይም ጌታቸው መሳሪያ አይደሉም። የትግራይ ሕዝብ ህወሀት እንዲድን ይፈልጋል። ይህ የሚሆነው ግን ሁሉም አባላቱና ተቋማቱ የሚሳተፉበት ሁሉንም አይነት አቅም በመያዝና የትግራይ ቀጣይ ሁኔታ የሚያሳይ ሀሳብ ያለበት መድረክ ያስፈልገናል ነው ያሉት። ለብዙኃን መገናኛ ዝግ ሆኖ የቀጠለው ይህ ጉባኤ በብሔራዊ ምርጫ ቦርድ እውቅና የተነፈገው እንደሆነና ውሳኔዎቹም ተቀባይነት እንደማይኖራቸው ቦርዱ ቀደም ሲል ባወጣው መግለጫ ማስታወቁ ይታወሳል። ለአሜሪካ ድምጽ ሙልጌታ አጽበሃም መቀለም። ሶማሊያ አስር ታጣቂዎችን በሞት ቀጣች። ሶማሊያ ውስጥ ግድያና ጥቃት ፈጽመዋል በሚል የተከሰሱ አስር የአልሸባብ ታጣቂዎች በማዕከላዊ ሶማሊያ ጋልኬዮ ከተማ ዛሬ ቅዳሜ በሞት መቀጣታቸውን ባለስልጣናት ተናገሩ። በክልሉ ፖሊስ አዛዥ ኮሎኔል አብዱ ሐኪም መሐመድ የሱፍ የተነበበው መግለጫ አስሩ ታጣቂዎች ቀደም ሲል በሙዱግ ክልል ከተፈጸሙ ጥቃቶችና ግድያዎች በስተጀርባ እጃቸው አለበት ብሏል። የሱማሊያ ፑንትላንድ ክልል ባለስልጣናት በሌሉበት የሞት ፍርድ የተፈረደባቸውና በጥቃቱ የተሳተፉ ሶስቱ የቡድኑ አባላትም እየታደኑ ናቸው ብለዋል። የሱማሊያ ፖሊስ ኃላፊዎች በሽሽት ላይ የሚገኙት የቡድኑ አባላት በተገኙበት ቦታ እንዲገደሉ ለጸጥታ ኃይላት ትዕዛዝ መሰጠቱንም ተናግረዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የጋዛ ሲቪል መከላከያ ተቋም ዛሬ ቅዳሜ ጠዋት በተካሄደው የእስራኤል የአየር ጥቃት ዘጠኝ ሕጻናትና ሶስት ሴቶችን ጨምሮ 18 የአንድ ፍልስጤማውያን ቤተሰብ አባላት ተገድለዋል ብለዋል። የአየር ጥቃቱ በማዕከላዊ ጋዛ አልዛዋይዳ ሰፈር የሚገኘውን የአጃላህ ቤተሰብ ቤት መምታቱን የሲቪል መከላከያ ቃል አቀባይ መሐሙድ ባሳል ለኤፍፒ ተናግረዋል። የእስራኤል ጦር ስለ ጉዳዩ አስተያየት አልሰጠም። በአጅላህ ቤተሰብና በአልዛዋይዳ መጋዘን ላይ በደረሰው የእስራኤል ጥቃት 18 ሰዎች ሞተዋል ያሉት ባሳል ዘጠኝ ህጻናትና ሶስት ሴቶችን ጨምሮ የሟቾችን ስም ዝርዝር ገልጸዋል። የዛሬው ግድያ የተሰማው አስር ወራት በዘለቀው ጦርነት የሞቱት ሰዎች ቁጥር 40 ሺህ መድረሱ በተነገረበት ሰሞን ነው። በእስራኤልና በሐማስ መካከል ከአስር ወራት በላይ የዘለቀው ጦርነት ሰፊ የጋዛ አካባቢዎችን አውድሟል። በመጨረሻም ዩክሬን በኩርስክ ግዛት የሚገኘውን ድልድይ ለማፍረስ የምዕራባውያንን ሮኬት ማስወንጨፊያ ተጠቅማለች ስትል ሩሲያ ከሰሰች። የሩሲያ የውጭ ጉዳይ ሚኒስትር ዩክሬን በኩርስክ ክልል በሴም ወንዝ ላይ ያለውን ድልድይ ለማፍረስ የምዕራባውያን ሮኬቶችም ምናልባትም አሜሪካ ሰራሹን ዘመናዊ ሮኬት ተጠቅማለች ብለዋል። ዩክሬን ሮኬቶችን ተጠቅማ ከአካባቢው ሰላማዊ ሰዎችን ለማውጣት ሲረዱ የነበሩ በጎ ፈቃደኞችን ገድላለች ሲል የውጭ ጉዳይ ሚኒስቴሩ ከሷል በጥቃቱ ምን ያህል በጎ ፈቃደኞች እንደተገደሉ የተገለጸ መረጃ የለም። የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪዮ ዛካሮቭ እንደገለጹት የኩርስክ ክልል በምዕራባውያን ሰራሽ የሮኬት ማስወንጨፊያዎች ሲመታ ይህ የመጀመሪያ ነው ብለዋል። የዩክሬን ጦር አዛዥ አሌክሳንደር ሲርስኪ የኪቭ ኃይሎች ወደ ምዕራብ ሩሲያ ግዛት ዘልቀው በመግባት ወረራ ከጀመሩ ከ11 ቀናት በኋላ በኩርስክ ክልል አንዳንድ ቦታዎች ከ ከአንድ እስከ ሶስት ኪሎ ሜትር የሚሆኑ አካባቢዎችን መቆጣጠራቸውን ተናግረዋል። ኪቭ እንደ ኤሮፓ አቆጣጠር ከነአሴ ስድስት ጀምሮ በኩርስክ ክልል አንድ ሺህ አንድ መቶ ሀምሳ ስኩዌር ኪሎ ሜትር ውስጥ ሰማኒያ ሁለት ቦታዎችን መቆጣጠራቸውን አስታውቃለች። የሩሲያ መከላከያ ሚኒስቴር በኩርስክ ግዛት በርካታ የዩክሬን ጥቃቶችን ማምከኑን ዛሬ ቅዳሜ ቢገልጽም አንዳችም ይዞታ ስለመቆጣጠሩ አልገለጸም። ምዕራባውያን ዩክሬን በሩሲያ ግዛት ላይ የምታደርገውን የመጀመሪያ ምድር ላይ ጥቃት በመደገፍ ያበረታታሉ ያለችው ሩሲያ የኪየቭ የሽብር ወረራ የጦርነቱን አቅጣጫ እንደማይለውጥ ገልጻለች። የሩሲያው መሪ ቭላዲሚር ፑቲን እንደ ኤሮፓ አቆጣጠር በየካቲት 2022 የጀመሩትን ጦርነት እንዲያሸንፉ እንደማትፈቅድ የገለጸችው ዋሽንግተን የዩክሬንን አስደናቂ ወረራ የጦር መሳሪያ ድጋፏን ተገቢነት የሚያረጋግጥ የመከላከያ እርምጃ አድርጋ ወስዳዋለች። አድማጮች ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። ዘወትር ከሰኞ እስከ እሁድ ከምሽቱ ሶስት ሰዓት ጀምሮ የሚተላለፉ ዝግጅቶቻችንን በራዲዮ በቴሌቪዥን፣ በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ዕለቱ የመጀመሪያ ዝግጅታችን ለፍ የሩሲያ የዩክሬን ወረራ አያሌ ዩክሬናውያን አገራቸውን ጥለው እንዲሰደዱ ከማስገደዱም በላይ ለብዙዎች ሕልፈትና የንብረት ውድመት ምክንያት ሆኗል። ከሁለት ዓመት በላይ ያስቆጠረው ጦርነቱ አሁንም እንደቀጠለ ነው። የትግረኛ ክፍል ባልደረባችን ሳራ ፍሳዬ በአውሮፓ ጉዞ ወቅት በጀርመን ፍራንክፈርት ከተማና በአካባቢው የሚገኙ ትውልድ ኢትዮጵያውያን ዩክሬናውያን እናነጋግራለች። ከሶስት አስርት ዓመታት በላይ በዩክሬን ኑረዋል፣ ሀብትና ልጆችም አፈርተዋል ወግማረ ካዩባት ዩክሬን ጦርነቱን ሽሽት ድንገት እንደወጡ ሁለት ዓመት ያለፋቸው እኒህ ቤተሰቦች ወደ ዩክሬን የሚመለሱበት ቀን በጉጉት ይጠብቃሉ። እስካሁን የጀርመን ህዝብና መንግስት ድጋፍ እያደረገላቸው የቆዩ ሲሆን ለዚህ አድናቆታቸውን ይገልጻሉ። በጦርነት ዘለቄታዊ ልባት የሚያገኝ ግጭት እንደሌለ የሚናገሩት የቤተሰቡ አባላት ችግሩንም በንግግር ለመፍታት ይቻል ዘንድ የሩሲያ መንግስት ከዩክሬን ለቆ መውጣት አለበት ይላሉ። ሳራ ፍሳዬ በዚህ ጉዳይ ያዘጋጀችው ዘገባ እንደሚከተለው ይቀርባል። ሩሲያ በዩክሬን ላይ የፈጸመችው ወረራ ያስከተለውን ጦርነት ከሁለት ዓመት በላይ ያስቆጠረ ሲሆን እልፎችን ለሞትና የአካል ጉዳት የአያሌዎችንም ኑሮ በማቃወስ ለተፈናቃይነትና ስደት ዳርጓል። ዛሬ ዩክሬናውያን በየቦታው ትበታት ነዋል። መሬታቸውም የሮኬት መፈንጫ ሆኗል። በጀርመን ፍራንክፈርትና አካባቢው ያገኘ ናቸው። ትውልደ ኢትዮጵያውያን ዩክሬናውያን በጦርነቱ የመጀመሪያ ቀን የነበረውን ሁኔታ እንዲህ ያስታውሱታል። ትንሽ ጋደም እንዳልኩ ልጄ ተነሳችና አባቶ ተነሳ ሆስ ብሎ ያ ምንመስለ ጦርነቱ ተጀመረ ሊሆን አይችልም። ስለታው እዚያ ወደ መስቆጠጋ ጊዜ ሳይ በኔ የኔ ድቁ ወደ ጥጋ አካባቢ ስለሆነ በዛ አካባቢ ሮኬቶች ሲወረወሩ እሳታቸው ይታለሙ እና ኦፍኮርስ በጣም ሾክ ነው ያረቁ። ጦርነቱ ከመነሳቱ በፊት ከማለት 2018 እኛ ወደ ኢትዮጵያ ሄድን፣ ከባለቤቴ ጋር ልጆቻችን ቀሩ ዛል ልክ ልጄ ከዛ ከጦርነቱ ከመጀመሩ በፊት ጦርነት ይጀምራል የሚል ፍራቻ አለ አለ እኔ ይጀምራል ብዬ ብዙም አላሰብኩም። በቃ የተጀመረለታ። ሌሊት ላይ ደወሉልኝ። ሾክ ነው ያደረገ። ወጋሕተ ከባብ ለይቲ ተጀሚርቱ ኮይና። ሌሊት ነበረ ጦርነቱ የጀመረው። የከተማው አላርም መጮህ ጀመረ። በሀገሬው ቋንቋ ህዝቡ እንዲዘጋጅ መረጃ አይሰጡን ነበር። ይሁን እንጂ ቋንቋውን በደንብ ስላልቻል ነው በትክክል ምን እየተባለ እንደሆነ ሊገባን አልቻለም። አጠገባችን ያሉትን ዳን ጠይቅ ደግሞ እንግሊዝኛ ተናጋሪ ስላልሆኑ ልንግባብ አልቻልንም። በኋላ ላይ ግን ከኮንጎ የመጡ ከአምስት ዓመት በላይ እዚያው የኖሩና ቋንቋውን የሚናገሩትን አግኝተን የተፈጠረውን ሁኔታ አስረዱን። ትግስቱ ገብረ መስቀል በ 1980 ዎቹ መጀመሪያ ላይ የከፍተኛ ትምህርት እድል አግኝተው ከኢትዮጵያ ወደ ዩክሬን አቀኑ። የሄዱበትን የግብርና ትምህርት ካጠናቀቁ በኋላ በወቅቱ በኢትዮጵያ የነበረው አለመረጋጋት ለመመለስ ስጋት ስለፈጠረባቸው መቀመጫቸው ሃርኪቭ ዩክሬን አድርገው ላለፉት 35 ዓመታት ኖረዋል። አቶ ስምረት ሽፈራውም በተመሳሳይ ጊዜና ፕሮግራም ነበር ወደ ዩክሬን የገቡት። እርሳቸው የደርግ ኢሂድሪ መንግስት ከሶቪየት ኅብረት ጋር በነበረው ፖለቲካዊ ዝምድና የተነሳ የተተካው የኢህአዴግ መሩ መንግስት አቀባበል ስጋት ስለፈጠረባቸው በጊዜው በዩክሬን መቆየትን መረጡ። በኋላም የተዋወቋትን ዩክሬናዊት አግብተው ሁለት ልጆችን ወልደው ትዳራቸውን አደራጅተዋል። ወጣት ሙሴ ልኦል የትግራይ ክልልን መነሻ አድርጎ በሰሜን ክልል በተካሄደው ጦርነት በተለይ በትግራይ ተወላጆች ላይ ይደርስ እንደነበረ ከተገለጸው እስራትና እንግልት ለማምለጥ በወቅቱ ያገኘው የትምህርት ቪዛ ተጠቅሞ ወደ ዩክሬን ገብቷል። ይሁንና የአገሪቱን ቋንቋ እየተማረ መንፈቅ ሳይሞላው ነበር የሩሲያ ዩክሬን ጦርነት የተጀመረው። በንግድ ሥራ ተሰማርተው ሀብት ንብረት አፍርተዋል። ትዳርም መስርተው ሁለት ሴቶች ልጆችን ወልደዋል። ወረራው በተጀመረበት ዕለት አንዷ ልጃቸው ብቻ አብራቸው ነበረች። ነበር ሁሉ

ትምህርት ይወስዳሉ። ያንን ያደረግን በቤተ ክርስቲያን ህንፃ ስር በነበረ መሸሸጊያ እንደነርሱ ካሉ ቤተሰቦች ጋር ለስምንት ቀናት ተጠልለው ቆዩ እና አስር ቤተሰብ ሆነ ትልቅ ህንፃ ውስጥ አንበርግራውን ለስምንት ቀን ቆየን መሬት ላይ እየተኛን ጀመር የስደት ኑሮ ጀመር ማለት ነው። እና በጣም ከባድ ነበረ። እኔ ከሁሉም ያስፈራኝ እኛ ስላልተዘጋጀን፣ ምግብም አልነበረም። እነ ዶክተር ጋር የነበረውን በየቀኑ እየበላን ነገሮች እያለቁ እየመጡ ስለነበረ ከዶክተር ባለቤት ጋር ተነጋገርኩ። ያሉትን ምግቦች በጥንቃቄ ልጆች ሳይሆን አንቺ እንትን እያደረግ ምንድን ቁጥር ምክንያቱም ብዙ ሱፐር ማርኬቶች ማመኖች ሞክረናል እና የሚቀመስ አልነበረም። ሰልፉ ምንም ምግብም አይነት ነገር የለም። ካርዳችን አይሰራም። ስልክ መደወል አንችልም። እና በጣም ችግር ስለነበረ እያየው በየቀኑ እያየው ስሄድ ልጆቼ ልጄን በጣም እየከሳች እኔን እየከሳው ሌሎችም እንደዛው እንደሆነ ገባኝ። ስለዚህ የሆነ እርምጃ መውሰድ ነበረብን። በቦታው ከነበሩ የተወሰኑ ሁኔታቸውን ለማጤን ወደ ውጭ ወጡ። ያኔ የአካባቢው ነዋሪዎች ዩክሬንን እየለቀቁ መሆናቸውን ሰሙ። በማግስቱ ቤተሰቦቻቸውን ሰብስበው ወደ ተባለው ቦታ ቢያመሩም የተመለከቱት የሕዝብ ቁጥር ግን ተስፋ የሚያስቆርጥ ነበር። ከማለዳ አንስቶ እስከ ቀኑ ዘጠኝ ሰዓት ድረስ ቁርና ዝናሙ እየተፈራረቀባቸው ይጠባበቃሉ። በኋላ ላይ ተስፋቸው ተሟጦ ማደሪያቸውን ፍለጋ እያሰላሰሉ ሳለ አንድ የመጨረሻ መሆኑን የተነገረለት ባቡር መጣ ይላሉ አቶ ትዕግስቱ። ይሁን እንጂ እድሜያቸው ከስልሳ ዓመት በታች የሆኑ ወንዶች ዩክሬንን ለቀው ለመውጣት አይፈቀድላቸውም ነበር የሚሉት መጀመሪያ፣ ህፃናት፣ ከዛ ሴቶች፣ ማለት ህፃናት ከእናቶቻቸው ከዛ ሴቶች፣ ከዛ በኋላ ወንዶች፣ ወንዶችም ያው ዩክሬናዊ ከሆነ ለምሳሌ ከስልሳ በላይ ከሆነ ነው። አለበለዚያ ያለፈም አለ፣ ግን እስከ ሆላንድ ማለት ከተማ ድረስ ከዛ በኋላ አል በርግጥ ነው ነገርኳት። እዚህ ጋር ልንለያ መድረስ ትችያለሽ። ጎበዝ መድረስ እኔ እንደምንም እኔ እየገፋውና ግፊቱ አይቻልም። እሷን አስገባኋት እና በዛ በኋላ ተረጋጋሁ ተስተካከለፈስ ኮርስ እኔ መሄድ እውነቱን ለመናገር እኔ መሄድም አልፈልግም ነበር። ሙሴ ልዑልም ጦርነቱ እንደተጀመረ ወዲያውኑ ውሳኔ ላይ በመድረሱ ከዩክሬን መልቀቅ እንደቻለ ይናገራል። በወቅቱም ምንም አይነት ክልከላ እንዳላጋጠመው ገልጾ ከእርሱ በኋላ ለነበሩ ጓደኞቹ ግን ሁኔታው ከባድ እንደነበረ ያስታውሳል። ጦርነቱ ከተጀመረ በኋላ ከዩክሬን ወደ ፖላንድ ለመውጣት በጣም አስቸጋሪና ፈተና የበዛበት ነበር፣ በተለይ ለስደተኞች። እንደ እድል ሆኖ እኔ የነበርኩበት ለቪቭ ከተማ ከፖላንድ ድንበር ብዙም የራቀ አልነበረም። ነገር ግን መንገዱ በህዝብና ተሽከርካሪ ብዛት ተዘጋግቶ ነበር። ወደ 20 ኪሎ ሜትር የሚሆን በእግር ተጉዤ ነው ፖላንድ የገባሁት። ይህ እኔ ቀድሜ ስለወጣሁ ያገኘሁት እድል ነው። ከእኛ ኋላ የወጡ በሌላ ዩኒቨርሲቲ ይማሩ የነበሩ አፍሪካውያን ጓደኞቻችን ለአምስትና ስድስት ቀናት እንዳይወጡ ተከልክለው መቸገራቸውን ነግረውናል። አቶ ትዕግስቱ በስተመጨረሻ ባቡር የመሳፈር እድል አግኝተው ቢገቡም ጥሩ ስሜት ግን አልነበረኝም ይላሉ። ተሸነፍ ማለት ሸሽቼ እንደመሄድ ነው የተሰማኝ፣ አሁንም ይሰማኛል። እና ሳም ደግሞ እየነገርኳት ገብቻለሁ። አይዞሽ አልኳት። እዛ ፈልግ ያገኘዋት ባቡር ውስጥ ወደ ሽንቱ ጎቱ አካባቢ ቆመን ሀያ አራት ሰዓት ቆመን መጣን። የዩክሬን ጦርነት ሁለት ዓመት አልፎታል። ዩክሬናውያንም ቤታቸው ዘግተው እንደወጡ ሳይመለሱበት በየደረሱባቸው የአውሮፓ ሀገራት ተበታትነው ይገኛሉ። አቶ ስምረት ሽፈራውም በኢትዮጵያና በጀርመን እየተመላለሱ ይኖራሉ። አሁን ከኢትዮጵያ ከመጣሁ ስድስት ወሬ ነው ነገሩ ተመልሼ እላለሁ። አሁን ያው ለልጆቹ ቀረብ ብዬ ከልጆቹ ጋር ለመገናኘት ነው ወደዚህ በቃ ያልኩት። ወይ ሰዎች ዜ ናቸው አሉ ልጄ ዩክራይን ነው ያለው መውጣት አይችልም። ካስፈለገ ውትድርና ትሄዳለህ ተብሎ ይጠባበቀ ነው። አቶ ስምረሽ ፈራው ከዩክሬናዊት ባለቤታቸው አንድ ወንድና ሴት ልጆች አፍርተዋል። የበኩር ልጃቸው አሁንም በዩክሬን ከአያቶቹ ጋር ይኖራል። ሴቷ ልጃቸው ያኔ ወደ ላቲቪያ እንደገባች አሁንም እዚያው ናት። እነርሱ ደግሞ በጀርመን ፍራንክፈርት ከተማ የስደት ጊዜን እያሳለፉ ይገኛሉ። ሁሉም ስለ ዩክሬንና ዩክሬናውያን ተናግረው አይጠግቡም። ዩክሬን በጣም ቆንጆ ሀገር ነች። በጣም ጥሩ ህዝብ ነው። እንዴት ብዬ ልንገርሽ? ባህላቸው ሰው መጋበዝ፣ ከሰው ጋር የመኖር ልክ እንደ ሀበሻ ናቸው። ቤቱ ወስዶሽ፣ ጋብዞሽ፣ ያለውን አካፍሎሽ፣ ከአንቺ ጋር ተጫውቶ፣ ከአንቺ ጋር ተደስቶ የሚኖር ህዝብ ነው። ከአውሮፓ ጋር ይለያያሉ ብዬ ነው የምገመተው። እኔ አሁን አውሮፓ እንዳይዋት፣ አውሮፓ እንደዚህ አይነት ነገር የላትም። ዩክራይና ህዝቡ ልክ እንደ ኢትዮጵያዊ አብሮ መብላትን አብሮ መጠጣትን፣ መጫወትን መጨፈርን መደሰትን የሚወድ ህዝብ ነው ጭንቀት የሚባል ነገር አያውቅም ያለውን ያካፍልሃል እንዴት እየን ንገር አላውቅም በነጻ አስተማሮኝ ኒውዮርክ ሰራው አገኘሁበት ልጅ ወለድኩ አሳደው አገሬ ነች ምናልባት ከሀገሬም በላይ ነች አንድ ሰው ራሱን ያገኝበት ቦታ ነው ሀገሩ ማለት። ሀገር የጠላለው ማለት አደለም። ሀገር መወዳት አለው። ግን አንዳንድ የጥሩ እንጀራ እናት ስታገል እናት የምትረሳበት ጊዜ ያለ። ለሶስት አስርት ዓመታት ወደ ኖሩባት ሀብትና ቤተሰብ ወዳፈሩባት የወጣትነት ዘመናቸውን ወዳሳለፉባትና አፋቸውን ሞልተው አገሬ እያሉ ወደሚጠሯት ዩክሬን የሚመለሱበትን ቀን በጉግት ይጠባበቃሉ። ይህም ሆኖ የጀርመን መንግስትና ህዝብ እያደረገላቸው ያሉትን መልካም ድጋፍና መስተንግዶ ያደንቃሉ ያመሰግናሉም። የጀርመን መንግስት በጣም በጣም ነው ያደነቁት። ከሚሊዮን ምናምን ህዝብ በላይ ነው ወደዚህ የመጣው ያንን ሁሉ በሚችሉት ነገር ሁሉ አርገዋል። በጣም በጣም የሚገርም ህዝብ ነው። ብዙ ሀገሮች ሊማሩ ይገባቸዋል በተለይ እኛ ኢትዮጵያውያኖች፣ ምክንያቱም እኛ ብዙ ጊዜ ስለምንሰደድ እኛም ጋር ከተሰደዱ በተሰደዱብን ስደተኛን በምንችለው በአቅማችን በስነ ስርዓት ማስተናገድ አለብን እና በዚህ መሀከል አንድ ልዩነት ያየሁት ነገር የለም። የምንስተናግደው ልክ እንደ ዩክሬናዊ ነው። ለስደተኞች ሰጧቸው እንትን ጥሩ ነው። ይንከባከቧቸዋል። እንደመጡ ተቀበለዋቸዋል። ቋንቋ እየተማሩ ነው። ስራ እንዲገቡ ያለ ምንም እንትን ነው ለራሳቸው ፓራግራፍ አውተው አዲስ ህግ አውተውላቸው የተቀበሏቸው ያለ ሙሴ ልዑል በአሁኑ ሰዓት በጀርመን ሄክሰን ዚንታሎ ከተማ ይገኛል። እርሱም በወቅቱ በትግራይ ክልል በነበረው ጦርነት ምክንያት ወደ ቤተሰቦቹ መመለስ ስላልቻለ ጀርመን ላይ ጥገኝነት ጠይቆ እየኖረ መሆኑን ይናገራል። ይሁን እንጂ ያቀባበሉ ሁኔታ እንደ የክፍለ ግዛቱ እንደሚለያይ ሙሴ ይገልጻል። እንደየወረዳው ይለያያል። ሁሉም አይደለም ወደ ሆቴል የገባው። መጀመሪያ ስንገባ ተቀብለው ወደ ተለያዩ ወረዳዎችና ከተሞች ላኩን። ወረዳዎችም የየራሳቸው አሰራር አላቸው። በትላልቅ ከተሞች የደረሳቸው እስካሁን ሆቴል ውስጥ እየኖሩ ያሉ አሉ። እንደኔ አይነቱ ትናንሽ ከተሞች የደረሰን ደግሞ በአንድ ክፍል እስከ ሁለትና ሶስት ሆኖ የሚኖርበት እንደ ሆስቴል አይነት ነገር ሰጥተውናል። እኔ የምኖርበት አሁን ብዙ መጥፎ የሚባል አይደለም፣ በጣም ጥሩ ነው የሚባልም አይደለም፣ መሀከለኛ ነው። አቶ ትግስቱና አቶ ስምረት በጦርነቱ ሁነቶች ተገደው በጀርመን ፍራንክፈርትና በአካባቢው ከተሞች ቢገኙም የዘወትር ሀሳባቸው ከዩክሬንና ዩክሬናውያን ዘንድ ነው። ሁኔታው አንዳች መሻሻል ቢያሳይ ተመልሰው ስለመሄዳቸው አይጠራጠሩም። ታዲያስ ንብረት፣ ሁሉ ነገር እኮ ያለው እዛ ነው። ልጆች ያሉት እዛ ነው። ልጅ ያፈራት እዛ ነው። መኖር ያለብኝን ጥሩ ኑሮ የምኖርበትን ጊዜ ወጣትነትን ጊዜ ያሳለፉት የኩራን ላይ ነው። በጦርነቱ ምክንያት ብዙ ንብረት አውቶማቲካላ መለስ ይችላለ አንድ ሁለት አመት ሶስት አመት እመለሳለሁ። አንድ የሚገባኝ ነገር ያለ ይመስለኛል። ያው የድሮ ዩክሬን ትሆናለች ብዬ አላስብም። ምክንያቱም ጦርነት የተካሄድበት ቦታ፣ ህዝቡም ይቀየራል፣ ኑሮውም ይቀየራል። የድሮ እንዳልሆነ ይገባኛል። እና ቤትህ የመሰለ ነገር የለም፣ ቤቴ ነውና እመልሳለሁ ብዬ ነው የማስበው። በጦርነት የሚፈታ ግጭት የለም የሚሉት እነ አቶ ስምረት በጦርነቱ ውስጥ ያሉ ሩሲያ እና ዩክሬን ችግራቸው በንግግር እንዲፈቱ እምነታቸው ይገልጻሉ። ለዚህም መሳካት ደግሞ ሩሲያ ከዩክሬን ለቃ መውጣት አለባት በማለት አስተያየታቸው ይደመድማሉ። ዩክሬን ቆንጆ ሀገር ነች፣ ቆንጆ ህዝብ ነው እና ቢቻል አፍሪካኖችም ጎን ባይዙ ይሻላል። ህዝቡ ትልቅ በደል እየደረሰበት ነው። በደሉ አንድ ሰው ላይ ብቻ ጭኖ ወይም ጉልበተኛ ነው ተብሎ መጣል አያስፈልግም። ጦርነቱ የሚቆምበት መንገድ መፈለግ አለበት ለህዝቡ ሲባል። ምክንያቱም ነገ በኔ ነው፣ በእነሱ ላይ ያለፈ ነገር ሌላው የሚቀርለት ነገር አይደለም። ስለዚህ እኔ ህዝቡ በጣም ያሳዝነኛል፣ እወደዋለሁ እና ጉልበት ያላቸው ሰዎች ቢችሉ ጦርነቱን ያስቆሙ ነው የምንጠይቃቸው። ማንኛውም ጦርነት በስምምነት ነው የሚያልቀው። አሸናፊ ኖሯል ብዬ አላስብም። ጦርነት የጥፋት የውድመት ምልክት ነው። እንዴት አድርገው እንደሚግባቡ አላቅም። ራሻ ግን ለቃ ብትወጣ ደስ ይለኛል። ምክንያቱም ወረራ ነው የያዘችው አንድን ሀገር በሕይወቴ ለመጀመሪያ ጊዜ ወገኔ ኢትዮጵያዊ የሆነ ቦታ አለ ምን ይደርስበታል ብሎ ሊጠይቅ የመጣ የመጀመሪያ ሰው ስለሆናችሁ በጣም በጣም አድርጌ ነው የማመሰግናችሁ። እኛም በጣም እናመሰግናለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችን ነው። በዝግጅታችን ላይ የሚኖሯችሁን አስተያየቶች በዋትሳፕ በስልክ መስመራችን መደመራ 1 202 251 3505 ላይ መልእክታችሁን በድምፅ ቀርጻችሁ ብታስቀምጡ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው። አሁን ደግሞ ወላጆችን እያስጨነቀ ያለው የልጆች ብዙሃን መገናኛ አቀራረብ ወደ ተመለከተው ሁለተኛው ቅንብራችን እናልፋለን። በኢትዮጵያ አዳጊ ልጆችን ከእድሜያቸው በላይ በሆኑና ማኅበራዊ ጉዳዮችና ፖለቲካዊ ቧልትን በቀላቀሉ የብዙኃን መገናኛ ፕሮግራሞች ላይ የመጋበዝና እንዲናገሩ የማድረግ ልምድ እየጨመረ መምጣቱን ባለሙያዎች ይናገራሉ። ጅምሩ በዚሁ ከቀጠለ ማኅበረሰባዊ መዛባት እንደሚያስከትልም ባለሙያዎች ይገልጻሉ። በአሁኑ ወቅት በቴሌቪዥንና በዩቲዩብ ቻናሎች የመዝናኛ ዝግጅቶች ላይ አዳጊ ሕጻናቱን እያቀረቡ ለእድሜያቸው የማይመጥሉ ጥያቄዎችን የመጠየቅና የማሳተፍ ሱት ልማዶችን ከወዲሁ መግራት የወላጆች ኃላፊነት መሆኑንም ባለሙያዎች ይመክራሉ። ዝርዝሩ እንደሚከተለው ቀርቧል። በኢትዮጵያ ከቅርብ ጊዜያት ወዲህ ሕፃናትና አዳጊዎችን ወደ ብዙኃን መገናኛ የሚያመጡ የማኅበራዊ ትስስር ገጾችና የቴሌቪዥን ፕሮግራሞች እየተበራከቱ መጥተዋል። ይህን ተከትሎም ልጆች በፕሮግራሞቹ ላይ የሚሰጧቸው ሐሳቦችና አስተያየቶች ለልጆች አስተዳደግ የሚበጃ አይደለም በሚል ቅሬታ ሲቀርብበት ይሰማል። የአሜሪካ ድምፅ ያናገራቸው የሥነ ልቦናና የማኅበረሰብ ጥናት ባለሙያዎች ልጆች የሚቀርቡባቸው ፕሮግራሞችና የሚጠየቋቸው ጥያቄዎች ከእድሜያቸው ጋር ያልተገናዘበ ቀጣይ ሕይወታቸውንም ታሳብ ታሳቢ ያላደረጉ መሆናቸውን ያብራራሉ። ይህ ደግሞ እንደ ወላጅም የሚያስጨንቁኗል ሲሉ ስጋታቸውን ይገልጻሉ። ይህን ከወዲሁ በመግራት ረገድ ቀዳሚው ኃላፊነት የወላጆች እንደሆነ የገለጹት ባለሙያዎቹ የብዙሃን መገናኛዎችም ልጆችን ወደ የፕሮግራሞቻቸው የሚያቀርቡበትን አሰራር የሚወስኑበት ሙያዊ መመሪያ ሊኖራቸው ይገባል ብለዋል። በዋቸሞ ዩኒቨርሲቲ የሥነ ሰብ ጥናት ወይም ሶሻል አንትሮፖሎጂ መምሩ አንዱዓለም አሰፋ የሚበዙት ፕሮግራሞች ልጆችን ከእድሜያቸው ጋር ያልተገናዘቡ ጥያቄዎችን በመጠየቅ አዋቂዎችን በማዝናናት ላይ እንደሚያተኩሩ ያስረዳሉ። ይህም በዚሁ ከቀጠለ ማህበረሰባዊ መዛባት እንደሚያስከትል መምህር አንዷ አለም ያመለክታሉ። ልጆች አምጥቶ ከአቅማቸው በላይ ወይንም ከዕድሜያቸው የማይፈቅዱ ነገሮችን በመጠየቅና ልጆች ደግሞ የተጠየቁትን ቀጥታ ነው የሚመልሱት። ያንን በሚሰጡት መልስ ላይ የተመረኮዙ ፕሮግራሞች እየተስፋፉ ነው እና ይሄ ነገር ቢታሰብበት የሚል ነው። ሰሞኑንም የተለያዩ ሚዲያዎች ሚኒስትሪም ሚዲያዎች ላይም እንደዚሁ ይህንኑ ችግር በተደጋጋሚ እያየን ነው። ከዚህ የተነሳ ልጆቹም ለአላስፈላጊ ትችት ወቀሳና ለብዙ ትችት ተጋልጠው እያየን ነው። ማህበረሰቡ ልጆችን በበጎ የማሳደግ እሴት አለው ሶ ከዚህ ሴት የወጣ ነገር ሲሆን ልጆቹ ላይም ጉዳት የሚያስከትል ነገር ይሆናል። ለምሳሌ አሁን የሰሞኑን አንዱ ኢንሲደንስ እንኳን ብናነሳ ከፕሮግራሙ ከተላለፈ በኋላ ልጆቹ ላይ ህጻናቱ ላይ ወቀሳ፣ ቤተሰቦቹ ላይ ትልቅ ስድብ፣ ወቀሳ የመሳሰሉት እየደረሰ ነው። የዚህ ምክንያት ምንድን ነው? እኛ ጋር በተጨባጭ ያለው ማህበራዊ ህይወት፣ አስተሳሰብ፣ ባህል፣ ስርዓት፣ ወግ ከዛኛው የተለየ ስለሆነ ነው። ዞሮ ዞሮ እነዚህ ልጆች መልሰው ከማህበረሰቡ ጋር ስለሆነ ልጆቹ ላይ ተጽዕኖ ያመጣል። ባደጉ ሀገራትም ልጆች ላይ አተኩረው የሚሰሩ የቴሌቪዥን ፕሮግራሞች የተለመዱ ናቸው። ሆኖም ፕሮግራሞቹ የልጆችን ተሰጥኦ በማሰስና ክህሎቶቻቸውን በማስተዋወቅ ላይ አተኩረው የሚሰሩ እንደሆኑ የስነ አእምሮ ሐኪሙ ዶክተር ኤርሲዱ ለንደቡ ይናገራሉ። ዶክተር ኤርሲዱ የልጆቻችን ኢትዮጵያ በተሰኘው የራዲዮ ፕሮግራምም አዘጋጅም ናቸው። ከውጭ አገራቱ አካሄድ በተጻራሪ በኢትዮጵያ ጥቂት የማይባሉ ፕሮግራሞች ላይ ሕፃናትና አዳጊዎች ፖለቲካና እምነትን ጨምሮ እድሜያቸውን ከግምት ባላስገቡ በርካታ ጉዳዮች ላይ አስተያየት እንዲሰጡ ሲደረግ ማየት እየተለመደ መጥቷል፣ ይላሉ የውጭ አገሮቹን ሚዲያ የሕፃናት እንደዚህ ካየ ብዙ ጊዜ ታለንትድ ልጆች ነው የሚያመጡት እና እነዛን ልጆች ብቃት ታለንት ለማሳየት ነው። ያ ታለንት ወይም ብቃት አርት ሊሆን ይችላል፣ ሳይንስ ሊሆን ይችላል፣ ወይም ሌላ ተግባቦች ችሎታ ሊሆን ይችላል። እንደዚህ አይነት ነገር አለ እና ከዛ አንጻር እኔ አሁንም በዛ አይነት አውድ ብቻ ነው የልጆች ወደ ሚዲያ መምጣት ይጠቅማል ብዬ የማስበው ማለት የሚያስተላልፉት ነገርም ልክ እንደልጅ ማለት ነው የልጅነት በዛ ዕድሜ የሰሩትን የሆኑትን እና ወደፊት ደግሞ መሆን የሚፈልጉትን የሚያሳይ ጠቃሚ ነገር ለማሳየት እና ወላጆች ልጆቻቸውን በዛ አይነት እንዲያሳድጉ ከዛ ልጅ የሄደበት ሂደት እና ከዛ ልጅ ቤተሰቦች የሆነ ጠቃሚ ነገር ከመማር አንፃር፣ የሆነ ጥቅም ይታየኛል። ከዛ ውጪ እንግዲህ የአቅራቢ ሚዲያዎቹ አላማ ምንድን ነው? ነው ልጆቹን ሲያቀርቡ ማዝናናት ነው? ማስተማር ነው? ከዛ ውጭ የሆነ ምንድን ነው የሚለው ነገር ብዙ ጊዜ እሱ ያሳስበኛል። አንዳንዴ እንደውም ትንሽ በጣም የሚገርሙ አንዳንድ ነገሮች ታያለህ። ለምሳሌ የራሳቸውን፣ የቤተሰቦቻቸውን አቋም ቤተሰብ ውስጥ ያሉት ሰዎችን የእምነት አቋም ወይም የፖለቲካ አቋም ወይም የሆነ ነገር ትልልቅ ሰዎች ጎልማሶች ሊናገሩ የፈሩትና ሊሉ የፈለጉት ነገር በሕፃኖች አፍ ውስጥ ከቶ ማስወራት ልክ አይመስልም ሳስበው ማለት ነው። የተባበሩት መንግስታት የሕፃናት መርጃ ድርጅት በመጻሩ ዩኒሴፍ ህጻናትና አዳጊዎች ወደ ብዙኃን መገናኛዎች ሲቀርቡ ሊደረጉ በሚገቡ ጥንቃቄዎች ላይ መመሪያ አውጥቷል። በቃለ መጠይቆች ልጆችን በሌሎች ሰዎች እይታና ግምገማ ተቃለው እንዲታዩ ሊያደርጉ ከሚችሉ ምልከታዎች ወይም አስተያየቶች መጠንቀቅ እንደሚገባ መመሪያው ያስቀምጣል። ይህም ልጆችን ለጭንቀት የሚዳርግ ትችትና ወቀሳ ሊያጋልጣችሁ ይችላል ይላል። በኢትዮጵያ እነዚህም መሰል ፕሮግራሞች በልጆች አስተሳሰብ ላይ ስላደረሱት ጉዳት አንድ አይነት ድምዳሜ ላይ ለመድረስ ጥናት መስራት ያስፈልጋል የሚሉት ዶክተር ኤርሲዶ እርሳቸው ከወዳጆቻቸው ጋር በጉዳዩ ላይ ደጋግሞ መነጋገራቸውን በማውሳት ችግሩ ወላጅን የሚያስጨንቁናል ይላሉም። ከአንተ ጋር ከተነጋገርን በኋላ አንድ አምስት አስር የሚሆኑ ወላጆች ጋር ለማውራት ሞክር ምንድን ነው እንዴት ታሪታላችሁ የሚልና በሚያስገርም መልኩ ከአስሩ ሰዎች ውስጥ አንዱም ሰው እየሆን ያለውን ነገር አልወደድኩትም ብቻ ነው ያሉት እንጂ ወድጀዋለሁ ወይም በሌላ መንገድ ላይ ፈልጋለሁ ሲሉ አላየው። ይሄ በቂ ነው ልልልህ አደለም፣ ግን ያው ሰፋ ያለ ጥናት መረጃ፣ ሌላም ነገር ይፈልጋልና እኔ አሁን በደንብ አድርጌ መጠየቅ ፈልገው ሚዲያ ላይ የሚያመጧቸው ሰዎች የተግባቦት ግብ ምንድን ነው ነው እነዚያን ልጆች በማምጣት አንደኛ ለማን ነው እያሳለፉ ያሉት ተግባቦቱን መረጃ እየላኩ ያሉት ለማን ነው? ለልጆች ነው? ያንን ለሚያዩ ልጆች ነው? ለወላጆቻቸው ነው? ለማን ነው የሚለው እንትን ነው። እኛ ሀገር ደግሞ ሰዎች ቴሌቪዥን ለምሳሌ ከሆነ ቤት ውስጥ ሁሉም ሰው ነው ቴሌቪዥን አንድ ላይ የሚያዩ ልጅማ ያን ወላጅም ያን ምንም ያያል። ስለዚህ ብዙም እኔ ጠቃሚ ነገሩ እንደዚህ አይነት ነገሮች ላይ አልታየኝም ግን ብቃትን የልጆችን ብቃት ለማሳየት ግን ይሄ ብቻ ሳይሆን በርካታ የልጆች ፕሮግራም መኖር አለ። የሥነ ሰብ ጥናት መምህሩ አቶ አንዷለም በበኩላቸው ችግሩ በማህበራዊ ትስስር ገጾች ላይ ጎልቶ ቢታይም የራሳቸው የአርትኦት ፖሊሲ ባላቸው የቴሌቪዥን ጣቢያዎች ዘንድም እንደሚንጸባረቅ ይጠቁማሉ። ሚዲያ ላይ ከቀረቡ በኋላ ሚዲያ ተቋማትም እንደ ተቋም ብዙ ፕሮሲጀር አለው። አንድ ፕሮግራም ተሰርቶ አየር ላይ እስኪውል ድረስ ብዙ የኤዲቶሪያል ህጎች፣ ፕሮሲጀሮች፣ ኤዲቲንጎች አሉና በተለይ የልጆች ጉዳይ ሲሆን ደግሞ ትልቅ ትኩረት ሊሰጠው ይገባል። ሚዲያም እንደዚሁ ኃላፊነት አለው። አሁን የምናየው በእኛ ሀገር እየተበራከተ ከዕለት ተዕለት እያየን ያለነው ነገር ግን ምንድን ነው ልጆችን የሚዲያው ገጽ ላይ ዋና ተዋናይ የሆኑ ለልጆች እዛ ጋር ቀርበው በሚናገሯቸው በሚያደርጓቸው ነገሮች ላይ ፕሮግራሞች ሳቢነትን እያገኙ እኛም እንደ ማህበረሰብ ሳናቀው ፕሮግራሙ ብዙ አድማጭ ተመልካች እያገኘ ያለበት ሁኔታ አለ እና ይሄ ነገር እየተለመደ የመጣ ይመስለኛል። ይሄ እንግዲህ ከዚህ በላይ እያደገ ከሄደ እንደ ማህበረሰብም ብዙ ችግር ውስጥ ሊከተን ይችላል እና ይሄ መታሰብ አለበት የሚል ሀሳብ አለኝ። ነገ የልጆቹ አስተዳደግ ላይ የልጆቹ ስነ ልቦና ላይ የልጆቹ የትምህርት ሁኔታ ላይ ምን ተጽዕኖ ሊያስከትል ይችላል የሚሉ ነገሮችን ገምግመው ፕሮግራሞች በዚህ መልኩ እየታረሙ ቢተላለፉ መልካም ነው ባይ ነኝ። እንደዚህ አይነት ፕሮግራሞች ደግሞ አድ ዋንስ ከተቀረጹ አየር ላይ ከዋሉ በኋላ እንደ ዶክመንት ስለሚቀመጡ ልጆቹን ይከተላሉ። በሄዱባቸው በትምህርት ቤት በሚውሉባቸው ቦታዎች ላይ ስለሚከተሉ ተጽዕኖ ሊያስከትልባቸው ይችላል። በሌላ በኩል ልጆችን በተመለከተ በሚያስተላልፏቸው የፕሮግራም ይዘቶች በብዙዎች ዘንድ አብነት ተደርገው የሚጠቀሱ ብዙሃን መገናኛዎችም ይነሳሉ ከእነዚህ መካከል ላለፉት አምስት ዓመታት የሙሉ ጊዜ ሰዓቱን በልጆች ላይ አተኩሮ እየሰራ የሚገኘው የኢትዮጵያ ልጆች የቴሌቪዥን ጣቢያ ተጠቃሽ ነው። ዋና ስራ አስፈጻሚው አቶ ቢንያም ከበደ ጣቢያቸው በሳምንት 24 የልጆች ፕሮግራሞችን ለአየር እንደሚያበቃ ገልጸው የልጆችን ስብናና አስተዳደግ መቅረጽ ዋና መርሁ አድርጎ እንደሚሰራ ያስረዳሉ። እንግዲህ የኢትዮጵያ ልጆች ቴሌቪዥን ላይ እስካሁን እየርቅበት ያለው አካሄድ ኤዲቶሪያል ፖሊሲው የሚነሳ ነው በተለይ የልጆች ነገር ላይ የእኛ ሚዲያ እንደ አጠቃላይ እንደ መምህር የማስተማርን እንደ ወላጅ ደግሞ ልጆችን የመንከባከብ ኃላፊነት ጭምር ያለው ነው። ከዛ ሲያልፍ እንደ ጓደኛ ሆኖ ደግሞ ልጆችን የማጫወት ነገር አለው። ስለዚህ ለልጆቹ የሚፈልጉትን ብቻም ሳይሆን የሚያስፈልጋቸውን ከግምት በማስገባት ነው። እዚህ ላይ የበለጠ ለማብራራት ነገሮችን የልጆችን ባህሪ የመቅረጽ ኃላፊነቱም በዛ ደረጃ የሚመሰረት ነው። ለምሳሌ ልጆችን መስረቅ ጥሩ ነው ወይስ አይደለም ብለህ እንደማትጠይቀው ሁሉ መስረቅ ልክ እንዳልሆነ ካስረዳ በኋላ ነው የምትቀጥለው። ስለዚህ አሁን በዘመናዊነት ስም ወይም ደግሞ ከጊዜው ጋር ነው በሚል ልጆች እንደልባቸው ይናገሩ፣ የተናገሩትን እንዳለ የተላለፈ የሚል አካሄዶችን ሚዲያችን የሚቀበለው አይደለም። በተቻለ መጠን ጥንቃቄ በተሞላበት መልኩ ልጆች ስርዓት የሚባለው መስመር ተሰምሮ በዛ ውስጥ ግን ሰባቸውን እንዲያስተላልፉ እንዲናገሩ የምናደርግበት አካሄድ ነው ያለው። አሁን በጅምር የታየው ችግር ስር ሳይሰድ ከወዲሁ ማስተካከል እንደሚገባ ያመለከቱት ዶክተር ኤርሲዶ ለዚህ ደግሞ ትልቁ ኃላፊነት ያለው ወላጆች ዘንድ ነው ይላሉም። ልጆች የወላጆች ናቸው። አሁን እኔ የእኔ ልጅ በቴሌቪዥን ከታየ እንዲታይ የሚፈልገው በትምህርት ችሎታው በስፖርት ችሎታው በምናልባት፣ በሙዚቃ በዳንስ ችሎታው ወይም ሌላ በፈጠራ ችሎታው ነው እንዲታይ የምፈልገው እንጂ እኔ እንደ አንድ ሰው ያለኝን የእኔን የፖለቲካ አመለካከት መጥቶ በቲቪ እንዲያወራልኝ አልፈልግም። እንደዛ እንዲጋለጥም ልጅ አልፈልግም። እና ስለዚህ ወላጆች ናቸው በመጀመሪያ ወደ መፍትሄ ሲመጣ፣ ወላጆች ልጆቻቸው በዋናው ሚዲያ በሜንስትሪም ሚዲያ በሚባለው ሚሆን በሶሻል ሚዲያ ይሁን ልጆች ጋር ተያይዞ የሚወጡ ይዘቶችን ወላጆች ሆሎ ማድረግ አለባቸው። በወላጆች ሚና የሚስማሙት አቶ ቢንያም በበኩላቸው የብዙኃን መገናኛ ተቋማትም ልጆችን የሚያስተናግዱበት መመሪያ ሊኖራቸው እንደሚገባ ያስገነዝባሉም። ሳይቃጠል በቅጠል እንደሚባለው አንዳንድ ነገሮችን መሰረታዊ ጥናት ተደርጎባቸው ልክ አለመሆኑን መስመር ማስያዝ የሚያስፈልግ ይመስለኛል። ዛሬ ላይ ይሄ የመደበኛ ሚዲያ ብቻም ሳይሆን ማህበራዊ ሚዲያዎችም በስፋት ያሉበት ሁኔታ ውስጥ ስላለን ልጆቻችን አንድ ማንክደው ነገር ምንድን ነው? በዚህ በዘመናዊ ሳቤ ውስጥ እኛ ብዙ የምንሰታቸውን ነገሮች የማስተዋል የማየት ነገር ይኖራቸዋል። አሁንም ቢሆን እያየን ያለነው ነገር ልጆችን እንደ አስደናቂ ክስተት እየቆጠርን በልጆቹ ሁለንተና እድገት ላይ አሉታዊ ተጽዕኖ የሚያሳርፉ ነገሮችን እንደ ጨዋታ፣ እንደ መዝናኛ እየቆጠርን እየተቀባበልናቸውን ያለ ነው። ከዚህ አኳያ አንደኛውና መሰረታዊ ነገር የሚሆነው ህግና ደንቡን ጠበቅ አድርጎ ማየት መሄድ የሚገባ ይመስለኛል። ሁለተኛው የመማመሪያ መድረኮች የግንዛቤ መጨበጫዎች መፈጠር መቻል አለባቸው። ልክ ያልሆኑ ነገሮች ተለመዱ ቁጥር ልክ የሆኑትን እየጣልን እንድንሄድ የምንገደድበት ሰፊ መንገድ ይፈጥራል የሚል ስጋት አለን እና ከዛ አኳያ ማስተማር፣ መቀስቀስ እንደገናም ደግሞ የበለጠ ህጎችን ማጥበቅ የሚያስፈልግበት ይመስለኛል። እንደ ወላጅም ደግሞ ልጄ ምንድነው ወደ ሚዲያው ሳመጣው ለምን አላማ ነው የሚለውን ነገር እያንዳንድ ወላጅ አላፊነት መውሰድ ያለበት ይመስለኛል። ከዚህ ከህግ ተጠያቂነቱ በተጨማሪ የተባበሩት መንግስታት የህጻናት መርጃ ድርጅት በመጻሩ ዩኒሴፍ ባወጣው መመሪያ ሕፃናትና አዳጊዎች ወደ ብዙሃን መገናኛዎች ሲቀርቡ ወላጆች የልጆቻቸው መጻኢ ጊዜ በውል አስበውበት ፈቃዳቸውን መስጠት እንደሚኖርባቸው ያስጠነቅቃል። በሕፃናትና አዳጊዎች ላይ የሚሰሩ ተቋማትና የመንግስት አካላትም ለጉዳዩ ትኩረት በመስጠት አካሄዱን የሚያድርቅና የሚገራ የክትትልና ድጋፍ ስራ ሊሰሩ እንደሚገባም የአሜሪካ ድምፅ ያናገራቸው ባለሙያዎች አመልክተዋል። የአሜሪካ ድምፅ አስማማዬ ነው፣ ዋሽንግተን ዲሲ። አድማጮቻችን የተካተላችሁ ያላችሁት ከዚህ ከዋሽንግተን ወደ እናንተ የደርሰ የሚገኘውን የቅዳሜ ምሽት የአሜሪካ ድምፅ ዝግጅታችን ነው። አብራችሁን ስላላችሁም እናመሰግናለን። አሁን ደግሞ ጊዜውን ለሙዚቃ ቃና አስረክባለሁ። እንግዲህ ወልዴ ለምሽቱ የመራረጣቸውን ዜማዎች አዘጋጅቶ እየጠበቃችሁ ነው። ወደዚያው ልምራችሁ። ጤና ይስጥልኝ። እንደምናመሻችው ይህ ሳምንታዊ የሙዚቃ ቀና ነው። ሳስተናግዳቸው የማመሻው እንግዶ ልነኝ አብራችሁ እንድትቆዩ ይጋብዛሉ። ዛሬ የምንከፍተው በዚህ አይዞህ በተሰኘው የአብዱኪያር ዜማ ነው። ጥሩ መልእክት የያዘ ዜማ ይመስለኛል። አይዞ ሲል የነበረው ተወዳጁ አብዱ ኪያር ነው። ቀና በመቀጠል I want you to want me ቺፕ ትሪክ በተሰኘ አሜሪካዊ ሮክ ባንድ በሰባዎቹ መጨረሻ ላይ የተቀነቀነ ነው የምጋብዛችሁ። ለባንዱ ልዩ ፍቅር በነበራት ጃፓን በመድረክ ላይ የተጫወቱትን ነው። i want you to want me mavrae mesfeld goza and i must leave አይ ዋንት ዩ ቱ ዋንት ሚ በቺፕ ትሪክ ነበር። በመከታተል ላይ ያላችሁት ከአሜሪካ ድምፅ ዘውትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃናን ነው። እስከ ምሽቱ አራት ሰዓት የማስተናግዳችሁ እንግዲህ ሌለኝ፣ አብራችሁኝ አምሽው። ቆየን ካየን የወጣቱ ድምፃዊ ሚኪያስ ንጉሴ ነው 开一个有门路的业务才能。 Training season ber dualipa ከእንግሊዝና አልቤኒያ ወላጆች የተገኘችው ዱዋ ሊፓ በእንግሊዝ ሰባት የሙዚቃ ሽልማቶችን እንዲሁም በአሜሪካ ሶስት የግራሚ ሽልማቶችን ወስዳለች። የሥልጠናው ጊዜ በማብቃቱ የበሰለ መግባባት የተሞላበትና እውነተኛ ፍቅር እንደምትፈልግ ታወራለች። Mrs. cannot accept any messages at this time. Goodbye. የሙዚቃ ቃና አድማጮች፣ በመጨረሻ የምንሰማው ቬሮኒካ አዳነን ነው። እናነይ ነይ የምሰናበታችሁ በዚሁ ዜማ ነው። አብራችሁኝ ስላመሻችሁ አመሰግናለሁ። እንግዲህ ወሌ ነኝ። ለሳምንት ቀጠሮ እናያዝ። እስከዛው ሰላም። የተከበራችሁ አድማጮቻችን ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀቁ። ዋና አዘጋጇ ቆንጅታ የነበረች። ፕሮግራሞቹ በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምፅ ባልደረቦች ጋር እያስተናገድኳቸው ያመሸሁት ደግሞ አስማማዬ ነው ነበርኩ። ነገ በሌሎች መሰናዶች እንጠብቃችኋለን። መልካም ምሽት ይሁንላችሁ።